ሁለት ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት ሶስት ታዋቂ የሲቪል ማህበራት ድርጅቶችን ማገዱን አጥብቀው ተቃወሙ። አምነስቲና የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል በተናጠል ባወጧቸው መግለጫዎች በሰብአዊ መብት ዙሪያ የሚሰሩ የሲቪል ማህበራት ላይ የመንግስት ዛቻና ማስፈራሪያ መበርታቱን ተናግረዋል። አምነስቲ መንግስት እግዱን እንዲያነሳ ጠይቋል። የማዕከሉ ዋና ዳይሬክተር አቶ ያሬድ ኃይለማርያም ድርጅቶቹ ከመታገዳቸው አስቀድሞም ቢሆን በሰብአዊ መብት ዙሪያ የሚሰሩ የሲቪል ማህበራትና አመራሮቻቸው ላይ በመንግስት የጸጥታና የአካላት ዛቻና ማስፈራሪያ ይደርስ እንደነበር ጠቁመዋል። በዚህ ዙሪያ ከኢትዮጵያ መንግስት እስካሁን የተገኘ ምላሽ የለም። አስማማየ ነው በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተል ያቀርበዋል። በኢትዮጵያ በሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ፣ የህግ ባለሙያዎች ለሰብአዊ መብቶችና ስብስብ ለሰብአዊ መብቶች የተባሉ በአጠቃላይ ሶስት ድርጅቶች ባለፈው ሳምንት መታገዳቸውን ተከትሎ ትችቶች እየቀረቡ ነው። እግዱን ተቃውሞ መግለጫ ካወጡ ድርጅቶች አንዱ የሆነው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም በሰብአዊ መብት ዙሪያ በሚሰሩ የሲቪል ማኅበራት ድርጅቶችና አመራሮች ላይ መንግስት ከገደው አስቀድሞም ጫናዎችን ያደርስባቸው እንደነበረ ይናገራሉ። ራሳቸውን የጸጥታ አካል አባላትንን ያሉ ሰዎች እየደወሉ የተወሰኑትን የሲቪል ማህበር አባላት የማስፈራራት ዛቻ የመሰንዘር እንደዚሁ አንዳንድ ጫናዎችን ያደርጉባቸው እንደነበረ በደሉ የደረሰባቸው የሲቪክ ማህበረሰቡ አባላት፣ የአንዳንድ ድርጅት መሪዎች ለድርጅታችን በተደጋጋሚ ሪፖርት ያቀርቡ ነበር። አልፎ አልፎም አንዳንድ ድርጅቶች ላይ የተከሰቱ ችግሮች ነበሩ። ለምሳሌ የኢትዮጵያ ሰብአዊ መብት ጉባኤ ሰራተኞች ለእስር ተደርገው ለተወሰኑ ቀናት በእስር እንዲብላሉ ተደርገዋል። የምርመራ ጽህፈት ቤታቸው አንደኛው ክፍል ተሰብሮ የዋና መርማሪው ላፕቶፕ እንደዚሁ ተወስዷል። ዲሞክራሲና የሰብአዊ መብት ማዕከል የሚባለውም ድርጅት እንደዚሁ በተመሳሳይ ሁኔታ ችግር ገጥሞት ነበረ። ጽህፈት ቤታቸው እንደዚሁ በተመሳሳይ ሁኔታ ዕቃ ተወስዶባቸዋል። ከዛ በኋላም እዚህ መግለጫችን ላይ እንዳለው የድርጅቱ ከነበሩ ሰዎች አንዱና ና የፕሮግራም ዳይሬክተር የነበረው ሰው እንደዚሁ በዛቻ ማስፈራሪያ የሚደረግበት እንደነበር ለድርጅታችን ደጋግሞ አመልክቷል። እንደዚሁ የስብስብ ለሰብአዊ መብት በኢትዮጵያ የሚባለው ድርጅት ሁለት ዋና ስራ አስኪያጆች በተከታታይ በተመሳሳይ ጫና ደርሶባቸው ከሀገር የወጡ መሆኑን ለድርጅታችን አመልክተዋል አሳውቀዋል። አንዳንዶቹ ደግሞ በጫናው ምክንያት ከዚህ ከሰብአዊ መብት ስራ ሙሉ ራሳቸውን ያገለሉ ሰዎች እንዳሉ በየጊዜው የመጡልን ሪፖርቶች አሉ። አምነስቲ ኢንተርናሽናል ባወጣው መግለጫ የፖለቲካ ገለልተኝነት እጦትና ብሔራዊ ጥቅምን የሚጻረር በሚል የእግዱ ምክንያት ተደርገው የቀረቡ ውንጀላዎች ግልጽ ያልሆኑና ያልተረጋገጡ ክሶች ላይ የተመሰረቱ ናቸው ሲል ተቃውሟል። የተቋሙ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ታይገር ቻጉታ ውንጀላው የኢትዮጵያ ባለሥልጣናት የሲቪል ማኅበረሰብ ድርጅቶችን ለማፈን በመሳሪያነት ሲጠቀሙበት የቆየ መሆኑን ጠቅሰው እግዱ እንዲነሳ ጠይቀዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ያለው አካሄድ በአስቸኳይ በድጋሚ በመከለስ በአማራ በኦሮሚያና በትግራይ ክልሎች የትጥቅ ግጭቶችን ተከትለው የተፈጸሙ የሰብአዊ መብት ጥሰቶችን ለማጣራት ለመመዝገብና ማስረጃዎችን የማቆየ ዘዴን ለመዘርጋት እርምጃዎችን መውሰድ እንዳለበትም በመግለጫው ጠቅሷል። የአሜሪካ ድምፅ የሦስቱን ሲቪክ ማኅበራት አመራሮች አነጋግሮ ስለ ጉዳዩ ተጨማሪ መረጃ ለማግኘት በስልክና የጽሑፍ መልእክት ያደረገው ተደጋጋሚ ጥረት አልተሳካም። አቶ ያሬድ ተቋማቱ የታገዱበት ሂደት በሲቪል ማህበራት መተዳደሪያ አዋጅ ላይ የተደነገገውን አካሄድ ያልተከተለ ነው ይላሉ። በሲቪክ ማህበረሰብ ድርጅቶች መተዳደሪያ አዋጅ አሁን ተሻሽሎ በስራ ላይ ባለው አዋጅ አንቀጽ ሰባ ሰባት ሰባ ስምንት ላይ ባለስልጣን መስሪያ ቤቱ አንድ በስራ ላይ ያለ የድርጅትን የሲቪክ ማህበረሰብ ድርጅት የተመዘገበን ድርጅት የሚያግድበት የተቀመጠ የሕግ ስርዓት አለ እና እነዚህ ድርጅቶች ሶስቱም ድርጅቶች በሰጡት መግለጫ ላይ በግልጽ እንዳስቀመጡት አንደኛ ምንም አይነት ማስጠንቀቂያ የጽሁፍም ሆነ የቃል ማስጠንቀቂያ ከዚህ በፊት አልደረሳቸውም። በስራዎቻቸው ላይ ማስጠንቀቂያ የሚያሰጥ በጥፋት የሚያስቆጥር ነገር እንደሌለ ድርጅቶች ባወጧቸው መግለጫዎች ላይ ገልጸዋል እና ደብዳቤውን ላይ ደግሞ በጥፋት መልክ ተብሎ የተቀመጡት ነገሮች በዝርዝር ማስረጃ ላይ የተደገፉ አይደሉም። የፖለቲካ ወገንተኝነት አሳይታቸዋል ይላል። የቱ ጋ ነው በመቼ በየትኛው ስራዎቻቸው ላይ ነው የፖለቲካ ወገንተኝነት ያሳዩት ግልጽ አይደለም። የሀገርን ጥቅምና በኋላዊነት ሊጎዳ የሚችል ነገር አድርጋቸዋል። በህዝብ ላይ ጉዳት ሊያደርስ የሚችል ነገር አድርሳቸዋል የሚለውም ያም በየትኞቹ ስራዎቻቸው ላይ እንደሆነ ግልጽ አይደለም። በእርግጥ አንድ ነገር እንግዲህ እነዚህ ድርጅቶች ወደፊት ራሳቸው ያሳውቃሉ። አሁን ከባለስልጣን መስሪያ ቤቱ ጋር ውይይት ላይ ናቸው፣ ንግግር ላይ ናቸው። ምናልባትም አጠፋው የተባሉትን ጥፋት በእነዚህ እያደረጓቸው ባሉ ውይይቶች ላይ ይገለጽላቸዋል ብዬ ተስፋ አደርጋለሁ ነው። አለም አቀፉ ፍሮንት ላይን ዲፌንደር የተሰኘ ተቋም በበኩሉ ባወጣው መግለጫ በዚህ ዓመት መጀመሪያ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉን ጨምሮ የሰብአዊ መብት ዙሪያ ላይ የሚሰሩ ድርጅቶች ላይ በኢትዮጵያ የደህንነትና የስለላ ኃይሎች ደረሰብን ያሉትን ማስፈራራትና እንግልት ሪፖርት ሲያደርጉ መቆየታቸውን አስታውቋል። የሶስቱን የሲቪል ማኅበራት ዕግድንም አጥብቆ እንደሚቃወም ገልጿል። ተቋማቱ የታገዱበት ምክንያት በተመለከተ ተጨማሪ ማብራሪያ ለመጠየቅ የአሜሪካ ድምፅ የሲቪል ማኅበረሰብ ድርጅቶች ባለሥልጣን ኃላፊዎችን ለማግኘት ለቀናቶች የሞከረ ቢሆንም ስልክ ባለማንሳታቸው ሊሳካ አልቻለም። ይሁንና የአሜሪካ ድምፅ ከምንጮች ባገኘው የድምፅ መረጃ በኢትዮጵያ ሊከበር የታቀደውን አራተኛውን የሲቪል ማኅበረሰብ ድርጅቶች ሳምንት በማስመልከት የባለሥልጣኑ ምክትል ዋና ዳይሬክተር ፋሲካው ሞላ ዛሬ በአዲስ አበባ በሰጡት መግለጫ ስለ ጉዳዩ ተጠይቀው በሰጡት ምላሽ እግዱ አዋጁና አሰራሮችን የተከተለ መሆኑን ጠቅሰው በአሁኑ ወቅት እየተካሄደ ነው ያሉት የማጣራት ስራ ሲጠናቀቅም በጉዳዩ ላይ የመጨረሻ ውሳኔ ይሰጥበታል ብለዋል። ከሶስቱ ድርጅቶች ጋር በተያያዘ በመጣራት ላይ ያለ ጉዳይ ነው። የታገደ ድርጅት ጥፋተኛ ነው የሚል ድምዳሜ እየተያዘ አይደለም። ቀሪብ ማጣራቶች ይኖራሉ። ቀሪብ ማጣራቶች ከተከናወኑ በኋላ የመጨረሻ ውሳኔ ይወሰናል። ከነዚህ ሲቪል ሶሳይቲ ጋር በተያያዘ የተነሳው ኬዝ ላይ ይህንን መነሻ በማድረግ ከሲቪል ሶሳይቲዎች ጋር ተነጋግረናል። በዝርዝር በእኛ በኩል ያለውን ኢሹ አንስተናል። በእነሱም በኩል ያለውን ኢሹ አንስተው ሰፊ ውይይት አድርገናል። በአመዛኙ በቀጣይ ማከራውን በሚገባን ጉዳይ ላይ የጋራ መግባባት በመፍጠር ነው የተለያየ ነው። የሚያጣራ ቲም የማጣራ ስራውን እያከናወነ ነው የሚገኘው። ድርጅቶቹም ተገቢውን ትብብር እያደረጉ ነው ያሉት። ድርጅቶቹ ላይ ረዥም ጊዜ እገዳ ቆይቶ ጉዳት የማይመለስ ጉዳት እንዳይደርስ በአጭር ጊዜ ውስጥ የማጣራ ስራው ተጠናቆ የመጨረሻ ውሳኔ እንደሚወሰን ተስፋ አድርገን በዛው መንገድ ተግባብተን እየሰራን ነው ያለ ነው ማለት ነው። አሁን በሀገሪቱ ይንቀሳቀሳሉ ካሏቸው 5300 ሲቪል ማኅበራት መካከልም እስካሁን የታገዱት የሰሞኑን ጨምሮ ሰባት የሚሆኑት ብቻ ናቸው ሲሉም የሲቪል ምህዳሩ እየጠበበ ነው የሚለውን ወቀሳ አስተባብሏል። ባለሥልጣኑ ድርጅቶችን ያገደበት ሂደት አዋጁ ላይ የተቀመጠውን አሰራር የተከተለ አይደለም በሚል ለቀረበው ወቀሳም ምክትል ዋና ዳይሬክተር ፋሲካ ሞላ ተከታዩ ምላሽ ሰጥተዋል። አዋጁን ማየት ይቻላል። አንቀጽ 77 አንቀጽ 78 እንዲሁም ደግሞ የወጡ መመሪያዎች አሉ። የሲቪል ማህበረሰብ ድርጅቶች ላይ የሚደረገው ክትትል ጥፋቱ ቀላል ከሆነ ማስጠንቂያ ሊሰጥ ይችላል። ጥፋቱ ደግሞ ከባድ ጥፋት ነው የሚል እምነት ከተያዘበት ማገድ ደረጃ ሊደረስ ይችላል። ምንም ማስጠንቂያ ሳይሰጣቸው ሊፈርሱም የመፍረስ ውሳኔም ሊወሰን ይችላል። የማፍረስ ውሳኔ የሚወስነው ቦርድ ነው። ባለስልጣን መስሪያ ቤቱ ዲሶችን የማፍረስ ስልጣን የለውም። እግዱም ሶስት ወር ድረስ ነው ማገድ የሚችለው ደረጃ በደረጃ የሚሄዱ ነው የሚል የህግ መከራከሪያ የለም። ትክክል አይደለም እሱ ጠቅላይ ሚኒስትር አብይ አህመድም ለውጡና የለውጡ ፍሬዎች በሚል ከሁለት ቀን በፊት በፌስቡክ ባጋሩት ጽሑፍ ባለፉት አምስት ዓመታት ለሲቪል ማኅበረሰብ ድርጅቶች የተመቸ ሁኔታ መፈጠሩ ተናግረዋል። በዚህም ባለፉት አምስት ዓመታት ብቻ 3300 አዳዲስ ሲቪክ ማኅበራት ተመዝግበዋል ሲሉ ገልጸዋል። በእርግጥ የሲቪል ማኅበራት ሕጎች መሻሻላቸውና ለጥቂት ዓመታትም ምቹ ሁኔታ እንደነበረ የሚገልጹት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም አሁን ግን የሲቪል ምህዳሩ መጥበቡንና ጠቅላይ ሚኒስትሩን በገለጹበት መንገድ እንዳልሆነ ይናገራሉ። ፊት የተሻለ ነበረ። ከተወሰነ ጊዜ ወዲህ ግን እሳቸው ባሉት ልክ አይደለም። አሁን ያለበት ሁኔታ የሚገኘው በዛ ደረጃ አይደለም። የሲቪክ ማህበር አባላቱ ላይ የሚደረጉ ጫናዎች አሉ። እነዛ ጫናዎች ደግሞ ያንን የነበረው ሰፊ ነጻነት አጥበበታል፣ እና ቁጥሩ ብቻውን ለምህዳሩ መስፋት መገለጫ ተደርጎ መወሰድ የለበትም። አሁን ያለው ምህዳሩ ምን ይመስላል የሚለውን በደንብ ታየት አለበት ነው የምለው። ይህንን ሁኔታ በመቀየር ለሲቪል ማህበረሰብ ድርጅቶች የተመቸ ሁኔታ እንዲፈጠርም አቶ ያሬድ ጠይቀዋል። ጊዜያዊ እገዳ የተደረገባቸው ድርጅቶች ጉዳያቸው እየተመረመረ ስለሆነ በቅርቡ ጉዳያቸውን ልባት አግኝቶ እገዳው ይነሳላቸዋል የሚል ሙሉ እምነት አለኝ። ለወደፊቱ ግን መንግስት የሲቪክ ማህበራትን ነጻነት በህግ ከተቀመጡት አግባቦች እና የመቆጣጠሪያ ስልቶች ውጪ እንደዚህ ጫናዎችን፣ ወከባዎችን፣ ሰራተኞችን ማስፈራራት የመሳሰሉትን ነገሮች ከሚያደርጉ የመንግስት አካላትን እንዲቆጣጠር አደብ እንዲያስገዛ እና በህግ አግባብ ብቻ ስራዎች እንዲሰሩ ሰፍቶ የነበረው ምህዳር እና እየንጠበበ ያለው ምህዳር መልሶ እንዲሰፋ እና ሲቪክ ማህበሩ ቁልፍ የሆነ ሚናውን እንዲጫወት ፈቃጅ የሆነ ሁኔታ እንዲፈጠር በዚህ አጋጣሚ ያው ለመንግስት ጥያቄያችን ደጋግመን የምናቀርበው ጥያቄ እሱን ስለሆነ እሱን በማለት ባበቃ ደስ ይለኝ የሰብአዊ መብት ተሟጋቾች መካከል ባወጣው መግለጫ በጸጥታ አካላት በደረሰባቸው ወከባ፣ ክትትል፣ ማሳደድና ማስፈራራት ምክንያት የኢትዮጵያ ሰብአዊ መብቶች ጉባኤ የሰመጉ ዋና ዳይሬክተር አቶ ዳን ይርጋን ጨምሮ አራት የሲቪክ ድርጅት መሪዎች ሀገር ጥለው መሰደዳቸውንም ገልጿል። የአሜሪካ ድምፅም እነዚህን ተሰዷል የተባሉ አመራሮችን ለማነጋገር ጥረት ያደረገ ቢሆንም የአብዛኞቹ ስልክ የማይነሳ ሲሆን ስልካቸውን ያነሱልንም በዚህ ጉዳይ ላይ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ